ለሮበርት ሙጋቤ ውድቀት አንዱ ምክንያት እጅግ ለተራዘመ ጊዜ ስልጣንን የሙጥኝ ብለው መቆየታቸው መሆኑንና ቀደም ብለው አስረክበው ቢሆን ኖሮ እንደ ጀግና እንደተወደሱ ይኖሩ እንደነበረ ሻለቃ ዳዊት ወልደ ጊዮርጊስ ለቪኦኤ በሰጡት ትንታኔ አብራርተዋል። ስልጣኑ ላይ ያለው ዛኑ ፒኤፍ በመሆኑ ኮሎኔል መንግስቱ ኃይለማርያም የሚደርስባቸው ችግር አይኖርም ብለው እንደሚያስቡም ተናግረዋል። ሻለቃ ዳዊት በደርግ ዘመን ምክትል የውጭ ጉዳይ ሚኒስትር በኋላም የኤርትራ አስተዳዳሪ የነበሩትንና ከደቡባዊ አፍሪቃ ሀገሮች የነጻነት ትግሎችና የኢትዮጵያ ሚና ጋር ተያይዞ አስፈጻሚ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን ሰሎሞን አባተ ነው ያነጋገራቸው። ሻለቃ ዳዊት ወልደ ጊዮርጊስ አሁን የሚሰሩት ራሳቸው ባቋቋሙት በአፍሪካ ስልታዊና የደህንነት ወይም የጸጥታ ጥናቶች ተብሎ በሚጠራ ድርጅት ውስጥ ነው። ከምርምር ተቋማት፣ ከዩኒቨርሲቲዎች፣ ከተለያዩ ድርጅቶችና ሀገሮች ጋር እየተባበረ አፍሪካ ውስጥ በሚታዩ ህገወጥ የሰዎች ትልልፍ፣ እንዲሁም ባርነት፣ የሰው አካላት ንግድ፣ የአደንዛዥ እጾችና ቅመማ ቅመም እንዲሁም የጦር መሳሪያ ዝውውር፣ የድህነት ደረጃና ሌሎችም የአፍሪካ መከራዎች ናቸው በሚባሉ ች ላይ ጥናቶችን እየሰራ እንደሚያወጣ ነግረውኛል። ሻለቃ ዳዊት ከቀዳማዊ ኃይለ ስላሴ ዘመን አንስቶ በደቡባዊ አፍሪካ የነጻነት ትግሎች ውስጥ ኢትዮጵያ ተጫውታለች የሚባለው ሚና ግዙፍ ነው። በደርግም ጊዜ የነበራት ቁልፍ አስተዋጽኦ እንደነ ሮበርት ሙጋቤ፣ ኔልሰን ማንዴላ፣ ጃሽዋን ኮሞ፣ ኦሊቨር ታምቦን ከመሳሰሉ መሪዎች ጋር የቅርብ ግንኙነቶችን ማድረግን ያካተተ ነበረ። የጦር ልምምድም እንደነበር ይነገራል። ይህንን ተግባር ያከናውኑ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አገኘሁና ከእነዚያ ሰዎችና የነጻነት ትግሎች ጋር የነበራቸው ትውውቅና ግንኙነት እስከምን እንደነበረ ጠየኳቸው። ሮበርት ሙጋቤን በጣም አቃቸዋለሁ። በጣም ኢትዮጵያ በነበርኩበት ጊዜ፣ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ፣ ከዛም በኋላ እንኳን አገረ ገዥው የኤርትራን በተላኩበት ጊዜ ለዚምባብዌ ነጻነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ይሄ ካውንተር ፓርት ለሙጋቤ ና ለፕሬዚዳንት አምኒዮማ የናሚቢያ ለሁለቱ ካውንተር ፓርት ነበርኩኝ በፎቶግራፎችም ላይ ብዙዎቹን አይቻለኝ ስብሰባዎች ላይ ከሁለቱም ጋር የተነሷቸውን አዎ በቅርብ ሰርተናል ቤቴ ያደሩና በርሳቸው ብዙ ጊዜ እና በጣም ቅርብ ነበርን በቅርብ ሰርተናል ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ ከእነዚያ የነጻነት ቀንዲሎች አንዱ የነበሩት ሮበርት ገብርኤል ሙጋቤ ከፍልሚያው መስኮችም አንዷ በነበረችው የቀድሞይቱ ደቡብ ሮዴዥያ፣ የዛሬዋ ዚምባብዌ ሪፐብሊክ ላለፉት ሶስት አስርት ዓመታት የቆየው መነሳትና መውደቅ፣ ውጥረትና ትንቅንቅ እንሆ በዚህ ሰሞን አንድ ምዕራፍ የገለጠ ይመስላል። ሮበርት ሙጋቤ እንግዲህ የቀድሞው ናቸው ታጋይም፣ ፕሬዚደንትም። ለመሆኑ እኒያን የመሰሉ የነጻነት ታጋይ ምን ነክቷቸው ይሆን? እንዲህ አምባገነን፣ እንዲህ ስልጣን የሙጥኝ ባያደረጋቸው ምን ቢሆኑ ይሆን? ሀያ ሺህ የንደቤሌ ጎሳ አባላት አይናቸው እያየ በእርሳቸው አስተዳደር ስር የተጨፈጨፉት ሙጋቤ ምን ሆኑ? ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ የተማሩ በጣም ኢንቴሊጀንት ሆነው የአዋቂ የሚባል ግንባር ቀደም አፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለውም። ምሁርም ናቸው። ምሁር ነው። በጣም ምሁር ነው። አስተማሪ ነበረ። በንቅናቄው ላይ ትልቅ ሚና ተጫውተዋል። ተከብሯል። ከኑኮሞ ጋር ራይቫል የነበረው የዛፑ ኃላፊ ዛኑ፣ ዛፑ ፎቶግራፍ ላይ እንደሆነ እነሱን ለማስታረቅ ጥረት ሲደረግ ነው። በዛኑ እና ዛፑን አንድ ለማድረግ በሚደረገው ጥረት ላይ ነው። ዛምታይ በዛ ላይም ዛፑ አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰልፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጥራቸው አይችልም በላንካስተር ስምምነት መሰረት፣ ላንካስተር ስምምነት ላይ ሲሄዱ በአስራ ዘጠኝ መቶ ሰባ ዘጠኝ አመተ ምህረት የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው የምታየው ፎቶግራፍ ንኮሞን እና ኑጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሊጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው ተኩስ እንዲቆም እና ከአንድ አመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በናይንቲን ኔቲ ምርጫው ተካሄደ። ሙጋቤ ተመረጠ። ንኮሞ ምክትል ሆም አፌርስ ምናምን የሆነ ቆይ። ነገር ግን የዛ ጊዜ ላንካስተር ላይ የተደረገው ስምምነት የመሬት ጉዳይ የመሬት ጥያቄ ነው። ትልቁ የሙጋቤም የዚምባብዌም ጥያቄ የመሬት ጥያቄ ነው። የሀገሪቱ የመሬት ስሪት የመሬት ይዞታ ጥያቄ ማለት ነው። የመሬት ይዞታ ጥያቄ ነው። ምክንያቱም አብዛኛው መሬት ዋና ፕሮዳክቲቭ መሬቱ ጠቅላላ የተያዘው በነጮች ነበረ። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያስረክቡት የሚለው ውይይት ተካሂዶ አስር አመት ጊዜ ይሰጠውና ከአስር አመት በኋላ እንግሊዝ እና ሌሎችንም የአውሮፓ እንትኖች አሰባስባ ኮምፐንሴሽን ለፈረንጅ ፋርመሮቹ ሰጥታ ዊሊንግ ባየር ዊሊንግ ሴለር ፈቃደኛ ገዢና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን ሁኔታ እንለውጣለን ጥቁር እንዲረከብ እናደርጋለን የሚለው ስምምነት ነበር ከአስር አመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣችና ገንዘብ የለኝም የዚህም ሀላፊነት አለብኝ ማለች። የዛ ጊዜ የአቅም ማነስ ተፈጠረበት። ዚምባብዌ በኩል እንዴት አድርጎ ይገዛል? የትኛው ገንዘብ ነው የሚገዛው? እንዴት አድርጎ ነው ወደ ጥቁር የሚተላለፈው የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ መስተቀር፣ መሬት ደግሞ ለህዝቡ ካልታደለ መስተቀረ ያው የኮሎኒ አስተዳደረ ማለት ነው። ስለዚህ ሙጋቤ የወሰደው እርምጃ ነው። ከዛ በኋላ ይህን ችግር የፈጠረው የወሰደው እርምጃ ምናልባት ችኩልም ነው። ትንሽም ቫዮለንት ነው ማለት ሀይል የበዛበት ነበረ። ሀይል የበዛበት ነው። ዝርፊያ ነው። ስርዓት ያጣ ነው። ለድሮ ወታደሮች ያ በጠቅላላ ሀገሪቱን ማጨማለቅ ማሰብ የሚያስፈልገው ግን ሰለሞን እዚህ ላይ ማሰብ የሚያስፈልገው ነጭ ባይኖር ኑሮ ጥቁር በጥቁር ላይ የመሬት ይዞታ ውፍጃ ቢኖር ኖሮ ይሄ ጥያቄ የማይኖርም ነበር። ዓለምም ይሄን ነገር አታነሳበትም ነበር። ዓለምም በዚህ ጉዳይ ላይ አይወያይም ነበር። እንግሊዞች ናቸው። እነዚህ ዚምባብዌ ያሉ ሰዎች ፈረንጆች፣ ዚምባብዌያንስ አይደሉም። ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ውስጥ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደቡብ አፍሪካዊ ናቸው። ይሄን ጥያቄ ላነሳለሁት ነበር። ስለዚህ ይሄንን ትልቅ ወሬ አድርገው ያናፈሱትና የእንግሊዞቹ የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ። ሳንክሽን ተደረገባቸው በዚምባብዌ ላይ። የዚምባብዌ ኢኮኖሚ ወደቀ፣ ተንኮታኮተ እና ይህን ለማንሳት ፈልገው ትክክል ሰርተዋል ለማለት አይደለም ሙጋቤ። ነገር ግን ይሄ ነገር ተጋን ነው በዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆን ኖሮ ወሬም አይሆንም ነበር። ከመሬት ነጠቃው ይልቅ እየተደራደሩ በቆዩ ኖሮ ምናልባት ሁኔታዎች ለሙጋቤም ለዚምባብዌም የተሻሉ የሆኑ ነበር ይላሉ ሻለቃ ዳዊት። ለማንኛውም ሙጋቤና ፓርቲያቸው ሥልጣኑን እንደ ተቆናጠጡ ዘወር አልል ብለው የሚያደርጋቸውም የጠረቃ ኃይል ጠፍቶ እነሆ ለዛሬ ደረሱ። እኒያ ጀግና እኒያ አርበኛ ይገፉና በኀይል ገለል ሊደረጉ ዘንድ ግድ ሆነ። አዎ ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው እንደምታየው በብዙ ቦታ አለ አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የተለመደ ጠባይ ነው ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው ወጣት ሚስት አግብቷል ግሬስ ግሬስ ሙጋቤ ማለት ምንድን ነች የእሳቸው ጸሐፊ የነበረች ነች የእሳቸው ሰራተኛ የዲፕሎማት ሚስት የነበረች ነች የእሳቸው ሚስት ስትሞት የጋኒያ ነች ሙጋቤ ሚስት ጋኒያ ነው ስትሞት ከዚች ልጅ ጋር አፌር ጀመሩ ሰውየውን አባረሩ ባልየውን እችን ሴትዮ ወሰዱ፣ ወረሱ። እቺ ሴትዮ ብዙ ትምህርት እውቀትም የሌላት ነች። ነገር ግን ከት ጊዜ በኋላ አምቢሽስ እንድትሆን አደረጓት። ሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞችና ወዳጆችን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆን እንድታይ የተደረገው አንዷም እሷ ማኒፑሌት አድርጋ ነው። ነገር ግን ሙጋቤ ይህንንም ለዚህም እጁን መስጠት አልነበረበትም። ተዳክመ፣ እድሜና የወጣት ማኒፑሌሽን ገብቶበት የተበራረቀ አቋም መያዝ ጀመሩ እሳቸው። እናም ከእንዲህ ዐይነቱ ዋልጌነትና መዘበራረቅ ጋር ሥልጣን ላይ ተጣብቆ መንዘላዘልም ለሙጋቤ ውድቀት ከዋናዎቹ ምክንያቶች አንዱ ሆነ። ልክ ነው ሰለሞን። ምክንያቱም በጊዜ ቢወጣ ሁሉ ነገር ጊዜ አለው፣ ሰዓት አለው። ሰዓቱ ሲደርስ መሪ ሰዓቱን ካላየ በውርደት ነው የሚወጣው። ይሄው ሰዓታቸውን አሳልፉ። በክብር ዚምባብዌ የነፃነት አባት ተብለው፣ በክብር ቤት ተሰጥቷቸው፣ ንብረት ተሰጥቷቸው፣ ጡረታ ተሰጥቷቸው፣ በክብር ሊኖሩ ይችሉ ነበረ። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው፣ መጨረሻ ላይ እንደዚህ ሲቆይ ጊዜውን ሲያሳልፍ። ጊዜያቸውን አሳልፉ፣ በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ተሞክሮስ ኤመርሰን አሁን ፕሬዚደንት የሚሆነውን ሰውዬ ምክትል ፕሬዚደንቱን አባራ። አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮንስቲቱሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትወልድ ሊደረግ ነበር። ዲሴምበር ላይ ይህበይ በኋላ ማለት ነው። ያከቸፈው ሚሊተሪ ያከቸፈው ይህን ሴራ ነው ያከቸፈው። የኤመርሰን ስም ከተነሳ አይቀር የሙጋቤ የቀድሞ ጋሻ ጃግሬ፣ የደህንነቱ ሰውና በኋላም ምክትል ፕሬዚደንት፣ ወደፊትም የዚምባብዌ ፕሬዚደንት የሆኑ ዘንድ ዕጣቸው የሆነው ኤመርሰን ምናንጓጓ በብዙ የጭካኔና የክፋት አድራጎቶች የሚወቀሱ ናቸውና ሙጋቤን አንስቶ ምናንጋጓን ማስቀመጥ ጉልቻ ከመቀያየር ያለፈ ፋይዳ የለውም የሚሉም ይሰማሉ። መርሰ መናንጓ አምሳ ዓመት ሙሉ ሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው። በቴንደ በሌ በተደረገው ልቂት ላይ ግንባር ቀደም ሚና የተጫወተ ነው። ነገር ግን ይሄ ዛኑ የዛኑ ስህተት ስለሆነ ፓርቲ ይደግፈዋል። ዛኑ አዘ ፓርቲ ያደረገው ወንጀል ነው የፈጸመው፣ እንትን ነው ያንንም፣ ኃላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ኃላፊነት የሚወስደው። ስለዚህ ፓርቲው ነው የሚያመጣው፣ እና ለውጥ ይኖራል። እኔ ለውጥ ይኖራል ብዬ አምናለሁኝ። ትልቅ ለውጥ ባይኖርም የፓርቲው አቋም እንዳለ ይቀጥላል። ነገር ግን ወጣት ስለሆነ ትንሽ በእድሜ ቀነት እያደረገ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ በተቻለ መጠን ኢኮኖሚውን አንድ መሰረት ላይ ለማውጣትና ህዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲ የሚጠላው እንግሊዞችም አውሮፓውያኖችም የሚጠሉት ሙጋቤን ነው። ሙጋቤን ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽኑንም ይነሳላቸው ይሆናል። አዲስ ምዕራፍ ኢንትሮዲስ ያደርጋል። ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም። ተቃዋሚው የዴሞክራሲያዊ ለውጥ ንቅናቄ ኤምዲሲ ማለት ነው እና መሪው ሞርጋን ቻንግራይ ለመምራት ዝግጁ ናቸው የሚል እምነት የላቸውም። ሻለቃ ዳዊት ሁ ኖርደን ቻንገራይ ፈዛዛ የሆነ ሰውዬ መምራት የማይችል ሰው እንግሊዞች እና ይሄ ውጭ ሀገር ንትሮ ዝረተው ታመጡት ነገር ግን ለመምራት አልቻለም። ብዙ እድል ነበረው፣ ያ እድሉ አልሰራም። ካሪዝማ የለውም። የመናገር የማሳምን ችግር አለበት። የተክለሰብ እና ችግር አለባቸው። የጠናም ችግር አለበት። ደግሞ ተከፋፍሏል። አሁን ሙቭመንቱ ለሶስት ተከፋፍሏል። ትንደበ እንዳለው እሱ ምናልባት መጣለሁ ብሏል። ከቻንገራ ጋር እንደገና ሰራለሁ ብሏል። አብረው ነበሩ እነሱ። ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣው ለችን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ አንዳንድ ፖፕላር እርምጃ ከወሰደ ኤመርሰን ምናልባት ሌላ ድል ይሰጡ ይሆናል። ለዛ አራት ዓመት እግረ መንገዴን ስለ ኮሎኔል መንግስቱ ኃይለማርያም አንስቼላቸው ነበር። ለሻለቃ ዳዊት ምን ይሆን ዕጣቸው የሚሆነው በዚህ የለውጥ ሁኔታ ውስጥ? በዚያ ላይ ዚምባብዌያዊ ዜግነት ወስደዋል የሚሉ ወሬዎችም ይሰማሉ። አያ ዚምባብዌያዊ መሆኑ በወረቀት ምንም የትም አያስመልጠውም። በዛ እንኳን መሸሸጊያ የሆነውም ነገር ግን ዚምባብዌ ዛኑ ዛፑ ስለሆነ የዛኑ ዛኑ ፓርቲው ስለሆነ ምንም አይሆንም ብዬ ነው ማስበው። ምክንያቱም የፓርቲ አቋም ነው የወሰዱት። አሁን መንግስቱ ኢምንት ነው እዛ ውስጥ። ድሮ ግን ብዙ ወራበት ነበረ፣ ያው ብዙ ወጪ አስወጣን ብዙ እንትን አደረገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለ። ሌላ መሄጃ የለውም። የሰውዬ ለምኖም፣ ብሎም፣ ሰግዶም፣ ተንበርክቆም፣ ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳል ጋር ከእንግዲህ ወዲያ ኢትዮጵያ ፍርድ ነው፣ አለበለዚያ ደቡብ ሊሆንነት ብቻ ደቡብ ሱዳን ነበረ። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበረ። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይህንን ሁሉ አስበው ያቆዩታል ብዬ አስባለሁ። ስርዓት ቢለወጥ ፓርቲ ቢለወጥ ምን ሊሆን ይችላል? ያስወጡታል፣ ያስረክቡታል፣ ለኢትዮጵያ መንግስት ያስረክቡታል። ምንም ትርጥር የለውም። ዚምባብዌ መልካም አመራር ካገኘች ተመልሳ ትነሳለች ብለው እንደሚያምኑ ሻለቃ ዳዊት ገልጸውልኛል። ከሻለቃ ዳዊት ጋር ሌሎችም ነጥቦችን አንስተን ተወያይተናል። ሙሉ ውይይታችን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክም አት ቪኦኤ አምሃሪክ ብላችሁ ብትከተሉን ታገኛላችሁ።